ሀገርኛ ሪፖርት የኢትዮጵያ ንግድ ባንክ በብድር ወለድ መጠኖች ላይ ጭማሪ ማድረጉን አስታወቀም ባንኩ ከየካቲት 28 ቀን 2017 ዓ.ም ጀምሮ ተግባራዊ የሚደረግ በተለያዩ የብድር አይነቶች ላይ ጭማሪ ማድረጉን አስታውቋል። ይህ ጭማሪ የተደረገው መንግስት የፋይናንስ ዘርፉን ተወዳዳሪ ለማድረግ እያደረገ ያለው ጥረት አካል እንደሆነ ባንኩ ገልጿል። በተደረገው ማስተካከያ መሠረትም የግብርና ብድሮች እስከ 15.5 በመቶ፣ የንግድ ብድሮች እስከ 18 በመቶ፣ የውጭ ንግድ ብድሮች እስከ 14 በመቶ፣ የግል ብድሮች ደግሞ እስከ 15 በመቶ ጭማሪ አሳይተዋል ተብሏል። ይሁን እንጂ ለኮንዶሚኒየም መኖሪያ ቤቶች ብድሮች የወለድ ምጣኔው በ12 በመቶ በነበረበት ይቀጥላል ብሏል። ኢትዮጵያ ወደ ኬንያ የምትልከው ዓመታዊ ምርት ኬንያ ወደ ኢትዮጵያ ከምትልከው ዓመታዊ ምርት በእጥፍ ያነሰ ነው ተባለም። ኢትዮጵያ ወደ ኬንያ እንደ አውሮፓውያኑ ዘመን አቆጣጠር በ2023 ምርቶቹን ልካ ያገኘችው ገቢ 58 ሚሊዮን ዶላር ሲሆን በተመሳሳይ ዓመት ኬንያ ወደ ኢትዮጵያ ምርቶቿን ልካ ያገኘችው ገቢ 112.4 ሚሊዮን ዶላር ነው ተብሏል። ሸገር እንደዘገበው የሁለቱ ሀገራት ዓመታዊ የንግድ ልውውጥ እስካሁን 200 ሚሊዮን ዶላር መድረስ እንዳልቻለም ተነግሯል። ይህ የተነገረው ለሁለተኛ ጊዜ በአዲስ አበባ እየተካሄደ ባለው የኢትዮጵያና የኬንያ የንግድ ፎረም ላይ ነው ብሏል ሸገር በዘገባው። በመድረኩ ላይ ንግግር ያደረጉት በውጭ ጉዳይ ሚኒስቴር የፖለቲካ ኢኮኖሚ ዲፕሎማሲ ዳይሬክተር ጀኔራል አምባሳደር ዮሐንስ ፋንታ የኢትዮጵያና የኬንያ ዓመታዊ የንግድ ልውውጥ ዝቅተኛ ነው ብለዋል። ኢትዮጵያ ወደ ኬንያ ልካ በ2023 ያገኘችው ገቢ 58 ሚሊዮን ዶላር አይሻገርም ያሉት አምባሳደሩ በተመሳሳይ ኬንያ ወደ ኢትዮጵያ ከላከችው ምርት በእጥፍ የተሻለ ሚሊዮን ዶላሮችን አግኝታለች ብለዋል። በቸልተኝነት በውሃማ ስፍራዎች ላይ ብክለት ማስከተል እስከ አንድ ሚሊዮን ብር ያስቀጣል፣ አለ የአዲስ አበባ ከተማ አስተዳደር። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በወንዝና ወንዝ ዳርቻዎች ላይ የሚደርሱ ብክለቶችን ለመከላከል በቸልተኝነት ደንቡን ተላልፎ በሚገኝ አካል ላይ ዝቅተኛው የገንዘብ ቅጣት 200 ብር ሆኖ ከፍተኛው እስከ 1 ሚሊዮን ብር ድረስ የሚያስቀጣ ቅጣት እንደሚጥል ተናግሯል። በባህሪው አደገኛ የሆነ ደረቅና ፈሳሽ ቆሻሻ በወንዝ ዳርቻ ያስወገደ ድርጅት አንድ ሚሊዮን ብር፣ ደረቅና ፈሳሽ ቆሻሻ ወንዝ ላይ የጣለ ግለሰብ ደግሞ 500 ሺህ ብር፣ ፈቃድ ወስደውም ሆነ ሳይወስዱ ፍሳሾችን በቀጥታ ወደ ወንዝ ዳርቻ ሲያስወግዱ የተገኙ 100 ሺህ ብር፣ በወንዝ ዳርቻና አካባቢ መጸዳዳት ደግሞ 2 ሺህ ብር የሚያስቀጣ ነው ብሏል። የፈሳሽ ማጣሪያ ሳይኖር በወንዝ ዳርቻዎችና አካባቢው ተሽከርካሪዎችን ማጠብ ደግሞ እስከ 400 ሺህ ብር ያስቀጣል ተብሏል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ከየካቲት 24 ቀን 2017 ዓ.ም ጀምሮ በሁሉም የሀገር በቀል የሲቪል ማህበረሰብ ድርጅቶች ላይ ጥሎት የነበረውን እግድ ማንሳቱን አስታወቀም የሲቪል ማህበረሰብ እንቅስቃሴዎችን የመቆጣጠር ስልጣን የተሰጠው የኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ባወጣው መግለጫ እግዱ የተነሳው ከታገዱ ድርጅቶች ጋር ባደረገው ውይይት የተፈጠረውን መግባባትና የኢትዮጵያ ሰብአዊ መብቶች ኮሚሽን ያቀረበውን ምክር ሀሳብ ከግምት ውስጥ በማስገባት ለማግባት ነው ብሏል። በድርጅቶቹ ላይ እግዱ የተጣለው ህግ ተላልፈው በመገኘታቸው ምክንያት መሆኑን የጠቀሰው ባለስልጣኑ፣ ምርመራውን ካጠናቀቀ በኋላ ከድርጅቶቹ ጋር መታረም የሚገባቸው እንዲታረሙ መግባባት ላይ ደርሻለሁ ብሏል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ ባለፈው ታኅሳስ ወር ባወጣው መግለጫ መንግስት በድርጅቶቹ ላይ የጣለውን እገዳ እንዲያነሳ ጠይቆ ነበር። እግድ ተጥሎባቸው የነበሩት ድርጅቶች የመብቶችና የዲሞክራሲ ዕድገት ማዕከል ካርድ፣ የህግ ባለሙያ ለሰብዓዊ መብቶች ስብስብ ለሰብአዊ መብቶች እንደዚሁም የኢትዮጵያ ሰብአዊ መብቶች ጉባኤ ይሰመጉና የኢትዮጵያ የሰብአዊ መብቶች ተሟጋቾች ጉባኤ ናቸው። በኢትዮጵያ ከአምስት ሚሊየን በላይ ሰዎች ከመስማት ችግር ጋር ይኖራሉ ተባለም። በዓለም ላይ ከአምስት ሰዎች አንዱ የመስማት ችግር እንዳለበትም የዓለም የጤና ድርጅት መረጃ ያሳያል። የጆሮ ህሙማንን ለማከም ችግሩን ለመለየትና መፍትሄ ለማድረግ የሚያስችል የተሟላ ሕክምና ተቋም በአግባቡ በኢትዮጵያ ለመኖሩን ኢስት አፍሪካ የጆሮ ማዳመጫ ማዕከል አስታውቋል። እንደ ኢትዮጵያ በመሳሰሉ ታዳጊ ሀገራት የሚኖሩ አብዛኞቹ ዜጎች በተፈጥሮም ይሁን በሰው ሰራሽ ምክንያቶች ያለመስማት ችግር ገፈት ቀማሽ ከመሆን ባሻገር የችግሩ መከሰት ብቻ ሳይሆን የጆሮ ህሙማንን ለማከም ቀድሞ ችግሩን ለመለየትና መፍትሄ ለማድረግ የሚያስችል የተሟላ የሕክምና ተቋማት በአግባቡ አለመኖር የኢስት አፍሪካ የጆሮ ማዳመጫ ማዕከል ዳይሬክተር አቶ አበራ ነጋ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። አቶ አበራ አያይዘው የመስማት አቅማቸውን ያጡ ሕፃናትን በማዳመጫ መሳሪያዎች መደገፍ የሕፃናትን ሕይወት እስከ መቀየር የደረሰ ውጤት አለው ብለዋል። በኢትዮጵያ ከመስማት ችግር ጋር የሚኖሩ በርካታ ሕፃናት ከትምህርት ገበታ ውጭ መሆናቸውንም ተናግረዋል። በዓለም አቀፍ ደረጃ ለ18ኛ ጊዜ በኢትዮጵያ ደግሞ ለሰባተኛ ጊዜ ለጆሮና ለማዳመጥ አቅም ጥንቃቄ ለማድረግ ራስን በእውቀት ማጎልበት አውን ይሁን በሚል መሪ ቃል ተከብሯል። የአሜሪካው ተራዶ ድርጅት ወይም ዩኤስኤድ እርዳታ በማቆሙ ምክንያት ከ80 በላይ ድርጅቶች ሥራ ቆመዋል አልተባለም። በስምንት ክልሎች ውስጥ የሚገኙ ከ45 ሚሊዮን በላይ ኢትዮጵያውያን የዩኤስአይዲን የዕለት ደራሽ እርዳታ ጠባቂዎች ናቸው። ድርጅቱ የማስጠንቀቂያ ጊዜ እንኳን ሳይሰጥ በድንገት ድጋፍ ማቆሙ አስደንጋጭ እንደሆነበት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ኅብረት ባለፈው ማስታወቁ ይታወሳል። በዩኤስአይዲ ድንገተኛ ውሳኔ ምክንያት ከ85 በላይ የሲቪል ማህበረሰብ ድርጅቶች ስራ ማቆማቸውንም መረጃዎች ያመለክታሉ በኢትዮጵያ ካሉ የሲቪል ማህበረሰብ ድርጅቶች ከ85 በመቶ በላዩ በዩኤስአይዲ ጥገኛ ናቸው ድጋፍ በመቆሙ የቢሮ ኪራይና የሠራተኛ ደመወዝ ጭምር መክፈል እንዳቃታቸው ተገልጿል ኢትዮጵያ የዓለም የሜትዮሮሎጂ ድርጅት የክልል የስልጠና ማዕከል ሆና ተመረጠች። የውሃና ኤነርጂ ሚኒስትሩ ሀብታሙ ይተፋ በማኅበራዊ ትስስር ገጻቸው ኢትዮጵያ የዓለም የሜትሮሎጂ ድርጅት የክልል የስልጠና ማዕከል ሆና ተመርጣለች ሲሉ ተናግረዋል። የዓለም የሜትሮሎጂ ድርጅት የአፍሪካ ቢሮውን በኢትዮጵያ መክፈቱ ይታወሳል። የዓለም የሜትሮሎጂ ድርጅት ክልላዊ የስልጠና ማዕከል ኢትዮጵያ በርካታ ዓለም አቀፍ ዝግጅቶችን እንድታዘጋጅ ያስችላታል ሲሉም የውሃና ኤነርጂ ሚኒስትሩ ሀብታሙ ይተፋ አክለው ገልጸዋል። በመጨረሻም ነፍሰ ጡር ሴትን በመምታት ጽንስ እንዲጨናገፍ ያደረገችው ግለሰብ በእስራት ተቀጣች። በደቡብ ምዕራብ ሸዋ ዞን ዳወ ወረዳ ውስጥ ነፍሰ ጡር ሴትን በመምታት ጽንስ እንዲጨናገፍ ያደረገችው ግለሰብ በስርዓት መቀጣቷን የደቡብ ምዕራብ ሸዋ ዞን ፖሊስ መምሪያ አስታውቋል። የዞኑ ፖሊስ እንደገለጸው ጥቅምት 10 ቀን 2017 ዓም ከቀኑ 10 ሰዓት ገደማ ከግል ተበዳይ ቅድስት ቱንዴ ጋር በተፈጠረ አለመግባባት በተነሳው ድብድብ ጽንስ እንዲጨናገፍ ምክንያት መሆኑ ተገልጿል። ተበዳይ ቅድስት ቱንዴ የአራት ወር ነፍሰ ጡር ስትሆን ከተከሳሽ ስንቄ ጋር በጉርብትና እየኖሩ ሳለ በመካከላቸው በተፈጠረ አለመግባባት ነው። ጸብ ተነስቶ ተከ ተከሳሽ የተበዳይን ሆድ በመርገጥ መሬት ላይ ከጣለቻት በኋላ ሁለት ጊዜ ሆዷን በመርገጧ ጽንሱ እንዲጨናገፍ የሆነው። የግል ተበዳይ በደረሰባት ድብደባ ከፍተኛ ደም የፈሰሳት መሆኑ የተገለጸ ሲሆን የአካባቢ ሰዎችም ወዲያውኑ ወደ ሆስፒታል በመውሰድ ሕክምና እንድታገኝ በማድረግ ሕይወቷ ሊተርፍ ችሏል ተብሏል። ፖሊስ ጥቆማ እንደደረሰው ተከሳሿን በቁጥጥር ስር በማዋል ምርመራ መዝገቡን በተከሳሿ ቃል በሰውና በሕክምና ማስረጃ በማደራጀት ለአቃቢ ሕግ ልኮ ክስ ተመስርቷል። አቃቤ ህግም በወንጀል ህግ ቁጥር 540 እና 543 በጽንስ ላይ በሚደረግ ወንጀል ጽንስን ማስወረድ በሚል ክስ መስርቶባታል ተብሏል። ክሱ የቀረበለት የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤትም ተከሳሿ በፈጸመችው ድርጊት ጥፋተኛ ሆና በመገኘቷ የካቲት 15 ቀን 2017 ዓ.ም በዋለው ችሎት በአራት ዓመት እስራት እንድትቀጣ ወስኖባታል ተብሏል። hagyernya report